በጉባኤው ስድስት ሺህ የሚሆኑ የልማት ማህበረሰቦች ተካፋይ ነበሩ። ጉባኤው ትኩረት ሰጥቶ የተወያየው ድህነት የተወገደባት ሰላም የሰፈነባት ሁሉንም አሳታፊና ተጠቃሚ ያደረገችን ዓለም እውን ለማድረግ የሚለውን የ2030 አጀንዳ ማዕከል አድርጎ ነው። ይህን አጀንዳ ተግባራዊ ለማድረግም የመንግስታቱ ድርጅት በቅርቡ ያጸደቃቸውን 17 የዘላቂ ልማት ግቦችን ለማሳካት በየደረጃውና በየዘርፉ ሊከናወኑ ስለሚገባቸው ስራዎችና ሊቀየሱ ስለሚገባቸው ፖሊሲዎች የጉባኤው ተሳታፊዎች በየደረጃው ተወያይተዋል። ለተሻለ ስራና ውጤት ምሳሌ የሚሆኑ አስራሮችና የተገኙ ውጤቶችም በአውደር ይቀርበው የታዩ ሲሆን የተሻለ ውጤት ያስመዘገቡ የፈጠራ ሰዎችም ተመክሮቻቸውንና የሚያጋጥሟቸውንም ችግሮች ሲያስተምሩና ሲያስተዋውቁ ሰንብተዋል። በጉባኤው መክፈቻ የመንግስታቱ ድርጅት ዋና ጸሐፊ፣ የኢትዮጵያ ጠቅላይ ሚኒስትር፣ የኬንያ ፕሬዝዳንት ንግግር ማድረጋቸው የሚታወስ ሲሆን ጉባኤውን በንግግር የዘጉት ግን የተከበሩ የቤልጂየም ንግሥት ማቴልደ ናቸው። የአውሮፓ ኮሚሽን የዓለም አቀፍ ትብብርና ልማት ኮሚሽነር ሚስተር ኔቨን ሚሚካ በመዝጊያ ስነ ስርዓት ላይ ባደረጉት ንግግር ጉባኤው የተሳካና የ2030 አጀንዳ ትግበራ የተበሰረበት መሆኑን ገልጸው ሁላችንም በልማት ተጠቃሚ ለመሆንና ግባችንን ለማሳካት አሁንም ትኩረታችንን ከድሆቹ አገሮች ላይ ማንሳት የለብንም ብለዋል። የመጨረሻ ድሃ በሆኑትና ባልተረጋጉት አገሮች ላይ የምናደርገውን ትኩረት አሁንም መቀጠል አለብን። ይህ እውን የሆን ዘንድም የልማት ፖሊሲዎቻችን ከሌሎች በውጭ በኩል ካሉ እንደ ሴኩሪቲ፣ ሰብአዊ እርዳታና ፍልሰት ከመሳሰሉት ጋር መቀናጀት ይኖርባቸዋል በማለት ለዚህም አውሮፓ ዝግጁ መሆኑን አስረድተዋል። ኮሚሽነር ሚሚካ በቀጣዩ የልማትና እድገት ጉዞ አፍሪካ የአውሮፓ ሕብረት ዋና ማዕከል እንደሆነ እንደሚቀጥልም በንግግራቸው አስታውቀዋል። የአህጉር ዋናው ትኩረታችን እንደሆነ ይቀጥላል። በሁለቱ ቀናት የልማት ጉባኤ በተደረጉ ውይይቶችና ክርክሮች በየአገሮቹ የሚታየው ሰፊ የድሆችና ሀብታሞች የኑሮ ልዩነት፣ ለዘላቂ ልማት ዴሞክራሲ፣ ሰብአዊ መብትና ነፃ ፕሬስ ያላቸው ሚና፣ የአሸባሪነትና ስደት ምንጮች፣ ጦርነቶችና የመልካም አስተዳደር ችግሮች መሆናቸው በሰፊው ሲወሳ ከርሟል። ኢትዮጵያውያን በልዩ ልዩ ደረጃ በጉባኤው ተሳታፊ ሆነው ታይተዋል። ተሸላሚዋን ሴት አርሶ አደርን ጨምሮ ሌሎች በግልና በመንግስት የልማት ዘርፎች የተሳተፉ ባለሙያዎችና የፈጠራ ሰዎች በጉባኤው ተገኝተው ልምዶቻቸውን አካፍለዋል። ከሌሎችም ልምድ ቀስመዋል። በሌላ በኩል ደግሞ የጠቅላይ ሚኒስትር ኃይለ ማርያምን መንግስት የሚቃወሙና የፖለቲካ እስረኞች እንዲፈቱ የሚጠይቁ ሰብአዊ መብትን እየተፈለቁ ልማት ማምጣት አይቻልም የሚሉ ኢትዮጵያውያን ሰልፈኞችም በሌላኛው የጉባኤው በር ሲጮሁ ተሰምተዋል። ንግሥት ማተልደ ጉባኤውን በንግግር ከዘጉ በኋላ ከደቡብ ሱዳን፣ ሱዳንና ኢትዮጵያ የተውጣጡ ስድስት አርቲስቶች አርት ህዝቦችን በማቀራረብ ልማትን በማፋጠንና ሰላምን በመፍጠር ያላትን ሚና የሚያሳይ ሙዚቃና መነባነብ አቅርበው ጉባኤው ተፈጽሟል። Painter shall grow up by a lay. Mortenamel layers and a dead moe. Mortenamel layers, little cooler go. Yaumamot, go We are Africa and humanity is our obligation so stop time and let our dreams cross the nile so, so stop time and let our dreams cross the nile